በአብዛኛው መጤዎችና ጎብኚዎች አውስትራሊያ ውሃዎች ውስጥ ለመስጠም አደጋ ተጋላጭ ናቸው። በየዓመቱ ውሃ ውስጥ ሰጥመው ሕይወታቸውን ከሚያጡት ውስጥ ግማሽ ያህሉ የአውስትራሊያ ነዋሪ ያልሆኑቱ ናቸው። በጋ በይፋ ገብቷል። መዋኘት የማይችሉ ሁሉ ያለ ዕድሜ ገደብ ዋና እንዲለምዱ ይበረታታሉ። ቻተሊ ዳዊር ግሬት ባሪ ሪፍን መጎብኘት ትሻለች እናም በ34 ዓመቷ ዋና እየለመደች ነው። ለመዋኘት ከውሳኔ ላይ መድረሷ በጣም ጠቃሚ ነው። ስለምን ባለፈው ዓመት ብቻ 248 ሰዎች ውሃ ውስጥ ሰጥመው ህይወታቸውን አጥተዋል። 80 ፐርሰንቱ ወንዶች ሲሆኑ፣ 46 ፐርሰንቱ ባህር ማዶ የተወለዱ ናቸው። ለዚህም የውሃ ጥንቃቄ ትምህርት ማነስ አንዱ አስተዋጽኦ አድራጊ ስለመሆኑ ወቀሳ እየቀረበ ነው። ይሁንና የሮያል ህይወት አድን ዋና ስራ አስፈጻሚ ጀስቲን ካር ዋናን ለመልመድ ምንጊዜም ጊዜው እንደማይረፍድ ሲናገሩ፣ የውሃ ዋናና ጥንቃቄ ክህሎቶችን ለመቅሰም የእድሜ ልዩነት የማይገድበው የትውልድና እድገት ስፍራ የማይለየው በመሆኑ በማናቸውም ሰዓት ሊማሩት የሚቻል በዓለም ላይ ያለ ውብ ነገር ነው ብለዋል። ዘመን የማይሽረው አዘቦታዊ የህይወት አድን ሰራተኞች መልእክት በባህር ዳርቻ ሲዋኙ በባንዲራዎች መካከል ይዋኙ የሚል ነው። ዋና ለመልመድ ፈልገው አስተርጓሚ የሚያሻዎት ከሆነ የሮያል ላይፍ ሳቪንግ አውስትሬሊያ ድረገጽን ይጎብኙ። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር።